ፖለቲከኛው ዳንኤል ሽበሺ በአስቸኳይ ጊዜ አዋጁ ከታሰረ ነገ 120 ቀናት እንደሚሞላው ዛሬ ቄራ ፖሊስ ጣቢያ ሄደን በጠየቅንበት ወቅት ነግሮናል። በገርጂ ፖሊስ ጣቢያ ከነበሩትና ወደ ቄራ ፖሊስ ጣቢያ ከተዛወሩት በአጠቃላይ 20 ወጣቶች አብረውት እንዳሉም ነግሮናል። በተደጋጋሚ በታሰረባቸው ጊዜያቶች በምርመራው ወቅት በደረሰበት ድብደባ ጀርባውን፣ እጁንና ጆሮውን ክፉኛ መታመሙን ስቃዩ እንዳስቸገረው ደግሞ አክሎ ገልጿል። በተለይ በቅርቡ በምርመራ ወቅት ደህንነቶች ጆሮዬ ላይ መጥተውኝ ነበር ያለው ፖለቲከኛው ዳንኤል ሽበሺ አሁን ከፍተኛ ስቃይ እየተሰማኝ ነው ብለዋል። እጁም በተለይ በቅዝቃዜ ሰዓት እንደሚደነዝዝና ከፍተኛ ስቃይ እንደሚሰማው ነግሮናል። በሕክምና በኩል ግን በመንግሥት ጤና ጣቢያ ጥሩ ያለውን ሕክምና እየተከታተለ መሆኑን አልሸሸገም። በተመሳሳይ ችግር ታስሮ የነበረው አነንያ ሶሪ መፈታቱን ስንነግረው ፖሊስ ጣቢያው በደስታ ተደበላለቀ። የሰማው ላልሰማው እየነገረ ሁሉም ወደ መጠየቂያ ቦታው እየመጡ በሆታ ደስታቸውን ሲገልጹ ተመልክተናል። በዕለቱ የነበሩ ተረኛ የጥበቃ ፖሊሶች ታሳሪዎቹ እንዲህ በጩኸት ደስታቸውን ሲገልጹ ፈገግ ከማለት በስተቀር ሲያዋክቡና ሲቆጡ አልተመለከትንም። ጋዜጠኛ ጌታቸው ወርቁን ለመጠየቅ ወደ ሸዋሮቢት በሄድንበት ወቅትም የፖሊሶቹ ስነ ስርዓት በተለይ ለቅሊንጦዎቹ በአርአያነት የሚጠቀስ መሆኑን ተገንዝበናል። የሆነ ሆኖ ፖለቲከኛው ዳንኤል ሽበሺ ከእስር ወጥቶ ሰላማዊ አየር መተንፈስ እንደናፈቀው ነግሮናል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም